ውዋን ብሻን ኬስ ሰዳበቴ ኤቦት ኦር የአባይን ልጅ ውሃ ጠማች በውዝ ራፍሊ ትራንስሌት የኢትዮጵያ ውሃ መስኖና ኢነርጂ ሚኒስትር ኢንጂነር ስለሺ በቀለም ኢትዮጵያ ከአባይ ወንዝ በረከት ሳትጠቀም የቆየችባቸውን ዘመናት ለተሰብሳቢዎቹ በምሳሌ አነጋገር ነበር በአማርኛና ኦሮምኛ ያስረዱት። ኢትዮጵያን አምስት ቢሊዮን ዶላር የሚገመት አንጥሮ ሀብታቸውን በማፍሰስ በደም ላብና እምባቸው የሚገነቡት የኃይል ማመንጫ ግድብን በአይነቱ ልዩ እንደሚያደርገው ዶክተር ስለሺ በጸጥታው ምክር ቤት ፊት ተናግረዋል። የአባይን ወንዝ በትብብር መንፈስ መጠቀም ቢቻል ለሁሉም የተፋሰሱ ሀገሮች የሚበቃና ተጠቃሚ የሚያደርግ ሊያስተሳስራቸው የሚችልም እንደሆነ አስረድተዋል። የጸጥታው ምክር ቤት በህዳሴው ግድብ ላይ ለመነጋገር ስብሰባ በመጥራት ጊዜና ጉልበቱን ማባከን አልነበረበትም በማለት ውይይቱ መጠራቱን የተቃወሙት ኢንጂነር ስለሺ ውዝግቡ መፍትሄ የሚገኝለት በአፍሪካ ህብረት ጥላ ስር መሆኑን የግብፅና የሱዳን ህዝቦች ሊገነዘቡት ይገባል ብለዋል። ለግብፃውያንና ሱዳናውያን ወንድምና እህቶቻችን እንዲገነዘቡ የምንጠይቀው ለአባይ ጉዳይ መፍትሄ ከጸጥታው ምክር ቤት ሊገኝ እንደማይችል ነው። በጥሉ መንፈስ በምናደርገው ውይይት ብቻ ነው የምናገኘው። የግብፅ የውጭ ጉዳይ ሚኒስትር ሳሚ ሽኩሪ እና የሱዳን አቻቸው ማርያም ሳዲቅ አልማሀዲ በየትራ ባደረጉት ንግግር በሶስቱ አገሮች መካከል ባለፉት አስር ዓመታት የተካሄዱ ድርድሮች ጉንጭ አልፋ ከመሆን ያልዘለሉ መሆናቸውን በመግለጽ ኢትዮጵያ የፖለቲካ ቁርጠኝነት ይጎላታል በማለት ከሰዋል። የግብፁ ሳሚ ሽኩሪ እንደሚሉት ኢትዮጵያ የህዳሴ ግድቡን ለሁለተኛ ጊዜ መሙላት መጀመሯ እንደ ጎርጎሮሳዊ አቆጣጠር በ2015 የተደረሰውን ስምምነት የሚጥስ ነው። ቆንዳጅ የጋራ ስምምነት የቀጠለችው የህዳሴው ግድብ ግንባታም በግብጽ ላይ የህልውና አደጋ የጋረጠ ነው ሲሉ ተናግረዋል። የህዳሴው ግድብ ግንባታ ለግብጽ የህልውና አደጋ ነው። የእኛ ግምትም ሆነ ሳይንሳዊ ግኝቶች የሚያሳዩት ይህ ግዙፍ ግድብ ሊገመት የማይችል ጉዳት በግብጽ ላይ እንደሚያስከትል ነው። የጸጥታው ምክር ቤት ሶስቱ ሀገራት አሳሪ ህጋዊ የድርድር ስምምነት ሲደርሱ ዘንድ የውሳኔ ሀሳብ እንዲያሳልፍ የጠየቁት ውጭ ጉዳይ ሚኒስትሩ፣ ግብጽ በተፋሰሱ ያላት መብት የሚገፈፍና ህልውናዋን የሚያሰጋ ነገር ከመጣ ራሷን ለመከላከል እንደምትገደድ አስገንዝበዋል። የሱዳኗ ማርያም ሳዲቅ አልማሀዲ በተመሳሳይ ኢትዮጵያ በተናጠል ከምትወስዳቸው ማናቸውም እርምጃዎች እንድትታቀብና በውይይቱ እንድትቀጥል ምክር ቤቱ ግፊት እንዲያደርግ ጠይቀዋል። በምክር ቤቱ አቋማቸውን የገለጹ የየሀገራቱ ተወካዮች የህዳሴው ግድብ ድርድር የጋራ ተጠቃሚነት መርህን ባከበረ መልኩ እንዲቀጥል ድጋፋቸውን በመግለጽ ጉዳዩን ለአፍሪካ ህብረት መርተውለታል። በምክር ቤቱ የአሜሪካ ተወካይ አምባሳደር ሊንዳ ቶማስ ግሪንፊልድ ውዝግቡ የሚፈታበት ሁነኛ ስፍራ የአፍሪካ ህብረት ነው ብለን እናምናለን። ውጤታማ መፍትሄ ይገኝ ዘንድም ዩናይትድ ስቴትስና ቴክኒካዊ ድጋፍ ለማድረግ ቁርጠኛ ነች። በመንግስታቱ ድርጅት የሩሲያ አምባሳደር ቫሲሊ ኒቢንዚያ በሶስቱ ሀገራት መካከል ፍጥጫና መካረር መንገሱ ስጋት እንደፈጠረባቸው ገልጸው ኃይል የመጠቀም አካሄድ ተቀባይነት እንደሌለው ተናግረዋል። ቬሌ ታሪኩ ኃይሉ ከአትላንታ ጆርጂያ